ቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፍሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነ ጋቢና ቪኦኤ አስገባጭ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን መድረክና ሰማያዊ ፓርቲ ከገዢው ፓርቲ ኢህአዴግ ጋር ድርድር ለመጀመር ዝግጁ መሆናቸውን ተናገሩ። ወደ ድርድር እንድንገባ የሚጠይቅ ደብዳቤ በጽህፈት ቤት ኃላፊዋ የተፈረመ ደርሶናል። አደራዳሪዎችም ይኖራሉ። ይህንንም መንግስት የተቀበለ ይመስለኛል። በሌላኛው ዘገባችን ደግሞ በኢትዮጵያ በኦሮሚያ ክልል የተፈናቀሉ እንደዚሁም ከተለያዩ ክልሎች የተፈናቀሉ ሰዎችን የተመለከቱ ዘገባዎች ይዘናል። የሮረኮንጄ ቁምሳ ዶብራ ኡመሜዳ ከነዚ ነሞኒ ገዲዘን ይደመኒ ረብሻ ሌላ ቦታ በተፈጠረ ጊዜ ነው ሰዎቹ ከዚህ ለቀው የሄዱት። ከደንቢ ዶሎ ዞን ጨንቃ ወረዳ ስለተፈናቀሉ የአማራ ተወላጆች የዞኑ ኃላፊ የሰጡት ማብራሪያ ነው። ዝርዝሩን ይዘናል። የተፈናቀሉትና በአሁኑ ሰዓት ደግሞ በራያ የሚገኙ ስለ ጉዳዩ እንዲህ ብለዋል። ምንም የምንዋጣው ስላልሆነ የመንግስት ባለስልጣን ስላሉበት እጃቸው ስላሉ እኛ ምንም አገልጋት ሲያንም ከዛ በኋላ ልጆቻችን ቅድሚያ አስቀድመን ልጆቻችን አወጣ እኛ ልጆቻችን ካወጣን በኋላ ደግሞ እኛ ተከትለን ወጣን ማለት ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። ሲንጋፖር የውጭ ጉዳይ ሚኒስትሯ በያዝነው ሳምንት ፒዮንግ ያንግ እንዲጎበኙ ገልጻለች። ከተማይቱ በከፍተኛ ደረጃ የሚጠበቀውን የሰሜን ኮሪያና የዩናይትድ ስቴትስ መሪዎች ስብሰባን ከምታስተናግድበት ጥቂት ቀናት በፊት ማለት ነው። የውጭ ጉዳይ ሚኒስትር ቪቪያን ባልካሪሻን ሐሙስና አርብ በሰሜን ኮሪያ ቆይታ የማድረግ እቅድ አላቸው። ሲንጋፖር ከዩናይትድ ስቴትስና ከሰሜን ኮሪያ ዲፕሎማሲ ግንኙነት አላት። ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን በመጪው ሳምንት ማክሰኞ በሲንጋፖር እንደሚገናኙ ይጠበቃል። ትናንት በካሊፎርኒያ ግዛት የተካሄደ የቅድሚያ ምርጫ ባመላከተው መሰረት በመጪው ህዳር ወር በሚደረገው ጠቅላላ ምርጫ የካሊፎርኒያ ዴሞክራቶች በዋና ዋና ምክር ቤታዊ ወረዳዎች የሚያሸንፉ ይመስላል ተብሏል። ይህም ዴሞክራሲያዊው ፓርቲ በሀገሪቱ የተወካዮች ምክር ቤት የበላይነት ለማግኘት በሚያደርገው ጥረት ወሳኝ እንደሚሆን ነው የተገለጸው። ካሊፎርኒያ በህዝብ ብዛት ከሌሎቹ የዩናይትድ ስቴትስ ክፍለ ግዛቶች የላቀች ናት። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦውንደሪስ መድረክና ሰማያዊ ፓርቲ ከገዢው ፓርቲ ኢህአዴግ ጋር ድርድር ለመጀመር ዝግጁ መሆናቸውን ተናገሩ። ከኢህአዴግ ጥሪ እንደቀረበላቸው የተናገሩት የተቃዋሚ ፓርቲዎች ገለልተኛ አደራዳሪዎች እንደሚኖሩም ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል። ገዢው ግንባር ኢህአዴግ አዲስ ሊቀመንበር መርጦ በፓርላማው በጠቅላይ ሚኒስትርነት ካሾመ ሁለት ወራት አለፉ። አዲሱ ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ዕለት ባሰሙት ንግግር ስለ ሰላምና ፍትህ በተለያየ መንገድ ለሀገራቸው ለሚታገሩ ኃይሎች ሁሉ አዲስ ይፈጠራል ባሉት የፖለቲካ ህዋ ገብተው እንዲያግዙ ጥሪ አቅርበው እንደነበረ አይዘነጋም። ይህ ጥሪ መደበኛ አሰራርን በተከተለ መንገድም ይሁን በሌላ በአገር ውስጥ ተደራጅቶ በተፎካካሪነት ወይንም በተለመደው አጠራር በተቃዋሚነት ለሚንቀሳቀሱ ስለ መድረሱ እስከ ዛሬ አልሰማንም። ትናንት ዶክተር መረራ ጉዲና የኦፌኮ ሊቀመንበር ለቪኦኤ በሰጡት ቃለ ምልልስ ግን መድረክ አዲስ የድርድር ጥሪ እንደቀረበለት ገልጸዋል። ለነገሩ ምንም የሚደበቅ የለም ለድርድር ጠይቆናል። ለዛ በአጭር ጊዜ ውስጥ መድረክ ያንን ድርድር ውስጥ የሚገባ ይመስለኛል። ይሄ የብሔራዊ አንድነ መንግስትም ይዘን ለድርድር የምናቀርበው እ ነው ይህን ምን እስካሁን ድረስ ዝም ብለን ባዶ እጃችን እየን ኢህአዴግ ይህንን ይቀበላለሁ ይህን አይቀበልም እያለ የሚመልስበት ሳይሆን ከኢትዮጵያ ሕዝቦች በተደበቀ መንገድ ሳይሆን መድረግ ምን ይዞ ነው ድርድር ውስጥ የሚቀርበው ሲባል መሰረታዊ በሆነ መንገድ ይህን ነገር ሊለውጥ የሚችል ሰላማዊ ሽግግር ብሎ ኢህአዴግ ጠዋትና ማታ የሚያወራ በሀቅ ሰላማዊ ሽግግር እንዲሆን፣ ሰላማዊ ለውጥ እንዲሆን ሰላማዊ የስልጣን ሽግግር አለ ካለ ሰላማዊ የስልጣን ሽግግር አሁን ከአቶ ኃይለማርያም ደሳለኝ ወደ ዶክተር አብይ ተለውጧል የሚባለው ይሄ ሰላማዊ ሽግግር የሚባለው ቃልድ አይነት ሳይሆን በሀቅ ሰላማዊ ሽግግር በዚህ ሀገር እንዲመጣ ከሄደግ ጋር ባዶ እጃችን ሳይሆን ይሄንን ሰነድ አዘጋጅተን ለድርድር። ስለዚህ እናንተ ከመንግስት ይሄ ጥሪ ቀርቦላችኋል። ድርድር ቀርቦልናል። ስለዚህ ለድርድር ደግሞ እኛ ባዶ እንደድሮ ባዶ እጃችን ነጥብን ብቻ ይዘን ሳይሆን ብሔራዊ ይህንን ብሔራዊ አንድነት መንግስቱ የዚህ ድርድር ማዕከል እንዲሆን የኢትዮጵያ ሕዝቦችም ደግሞ መድረክ ምን ይዞ ቀረበ፣ ምን ይፈልጋል፣ ምን ያቀርባል፣ ለሀገሪቱ መፍትሄ ምን አለው የሚለው በእኛ በኩል የቀረበ ለድርድር የቀረበ ሰነድ ነው። እንግዲህ ቀን ተቆርጧል ለዚህ እኛ በአጭር ጊዜ ውስጥ ድርድር ለመጀመር መንግስት ጽፎልናል። እኛም በአጭር ጊዜ ውስጥ አደራዳሪዎችን ይዘን ለመቅረብ እየሰራን ነው። አደራዳሪዎችም ይኖራሉ። ይህንንም መንግስት የተቀበለ ይመስለኛል። ስለዚህ አደራዳሪዎችን ይዘን በሀገሪቱ የታወቁ ምሁራን ሊሆኑ ይችላሉ። የኢትዮጵያ ፖለቲካምም በታሪክም በምንም የሚያውቁ ሰዎች ሁላችንም ከሁላችንም ያላነሰ ሀገሪቷን ሊያውቁ የሚችሉ ያሉ አደራዳሪዎችን ይዜን ለድርድር ይህን ሰነድ ይዜን ለድርድር ለመቅረብ ልክ እንደ መድረክ ያለ ጥሪ የቀረበለት ሌላው ተፎካካሪ የፖለቲካ ፓርቲ ሰማያዊው ነው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ደብዳቤው መቼ ተጻፈ ባይነግሩንም ከጠቅላይ ሚኒስትር ጽህፈት ቤት ስለተጻፈው ደብዳቤ ይዘት ገልጸውልኛል። ግልጽ የሆነ ወደ ድርድር እንድንገባ የሚጠይቅ ደብዳቤ በጽህፈት ቤት ኃላፊዋ የተፈረመ ደርሶናል ምን ነበር የሚ ይዘቱ እንግዲህ መንግስት የተለያዩ ነገሮችን ለማስተካከል ለመደራደር ዝግጁ ነው እና ከዚህ በፊትም ድርድር ላይ ነበርን ያንን ድርድር ትላችሁ ወታችኋል አሁን ግን ተመልሳችሁ እንድትገቡና እንድንነጋገር እንጠይቃለን የሚል ነው አጠቃላይ ይዘቱ አቶ ሸዋስ አለፍ ብለውም ይህ ጥሪ ለድርጅታቸው ከቀረበ በኋላ በድርድሩ አካሄድ ላይም ከመንግስት ጋር ውይይት እየተደረገ ጭምር እንደሆነ ያስረዳሉ። አሁን እንደ ዛሬ ሁለት ዓመቱ አይደለም ጉዳዩ ብዙ የተቀየረ ነገር አለ። ስለዚህ ጥሪው ሁሉ አቀፍ ይሆን ለነ ምንድን ነው ኦዴፍ ነው የሚባለው ከውጭ የመጣው አ ለነሱ ወይ ለመድረክ ወይ ለሰማያዊ እንደዚህ በጓዳ ሳይሆን ሁሉ አቀፍ ጥሪ ይደረግ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ከኦሮሚያ ክልል ቄሌ ሞለጋ ዞን የተፈናቀሉት ነዋሪዎች የመፈናቀላቸው ምክንያት ፍርሃት እንጂ የጸጥታ ችግር አይደለም ሲሉ የዞኑ የሰዲ ጨንቃ ወረዳ አስተዳዳሪ ገለጹ። በወረዳዋ በሕክምና ስራ ላይ የሚተዳደሩ ነዋሪ በበኩላቸው የተፈናቃዮቹን ንብረት የነካ የለም አንዳንዶቹ ወኪል አድርገዋል የሌሎቹ ደግሞ በሀገር ሽማግሌ እየተጠበቀ ነው ይላሉ። ያነጋገርናቸው ናቸው ነዋሪዎች በበኩላቸው ጥቅስ የተደራጁ ኃይሎች ንብረት አቃጥለው መሰረታዊ አገልግሎት እንዳናገኝ ከልክለው ወደ ሀገራችሁ ሂዱ ብለው ሲያባረሩን ነው የምንኖርበትን ያፈራነውንም ንብረት እንደዚሁ መንደራችንን ጥለን የተሰደድነው ይላሉ። የአማራ ክልል የአደጋ መከላከልና የምግብ ዋስትና ተጠሪ ጽህፈት ቤት አንድ ሺህ አራት መቶ የሚጠጉ የቤተሰብ አባላት ከመኖሪያ ቀያቸው ተፈናቅለው እንደሚገኙ ለክልሉ ብዙሃን መገናኛ ማስታወቁን መዘገባችን ይታወሳል። የፌዴራልና የክልል ቃል አቀባዮች ስልካቸውን ስለማያነሱ በጉዳዩ ላይ ምላሽ ለማግኘት አልቻልንም። ሁሉንም አካላት አነጋግራ ጽዮን ግርማ ተከታዩን ይዛለች። ያነጋገር ናቸው ነዋሪዎች እንደሚሉት በ1977 ዓ ም በተከሰተው ድርቅ ምክንያት ከወሎ ተፈናቅለው ኦሮሚያ ክልል ቄለም ወለጋ ዞን የተለያዩ ወረዳዎች ከሰፈሩ ከ33 ዓመታት በኋላ ከኖሩበት አካባቢ በኃይል ተፈናቅለው በአሁኑ ሰዓት ወደ ተወለዱበት አካባቢ ሄደው ለችግር መዳረጋቸውን ነው ለመፈናቀላቸው ምክንያት ነው ያሉትንም ሲጠቅሱ ከጥቅምት 2010 ዓ ም ጀምሮ የተደራጁ ኃይሎች ንብረታችንን በማቃጠል ወንዝ ውሃ እንዳንቀዳ በማድረግና ልጆች ትምህርት ቤት እንዳይሄዱ በመከልከል በአጠቃላይ በብዙ ግፍ አባረውናል ይላሉ። ወደ ሀገራችሁ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ኃይሎች ከድርጊታቸው እንዲታቀቡም የክልሉ ፖሊስም አድማ በታኝም ሆነ የጸጥታ አካላት ያደረጉት መከላከል ባለመኖሩ አንዳንዶቹ ከአደጋው ለማምለጥ አንዳንዶቹ ደግሞ ፈርተው መውጣታቸውን ገልጸዋል። የኦሮምኛ ቋንቋ ዝግጅት ክፍል በዚህ ጉዳይ ላይ የቄሌም ወለጋ ዞን ሰዲ ጨንቃ ወረዳ አስተዳዳሪ አቶ ታመነ ኃይሉን ያነጋገረ ሲሆን እርሳቸው እንደሚሉት በወቅቱ በነበረው አለመረጋጋት በቡኖ በደሌ አካባቢ የደረሰው በእነርሱም እንዳይደርስ ከተፈጠረ ፍራቻ እንጂ ጥቃት ደርሶባቸው አይደለም የተፈናቀሉት ይላሉ። ቁምሳ ረብሻ ሌላ ቦታ በተፈጠረ ጊዜ ነው ሰዎቹ ከዚህ ለቀው የሄዱት። በተለይ በደሌ ላይ ረብሻ ሲነሳ በዚያ ፍራቻ የሄዱ ሰዎች አሉ። እዚህ ግን የተፈጠረ ነገር የለም። በደል ችግሩ ሲቀሰቀስ በተለያዩ ብሔረሰቦች አባላት ዘንድ ፍርሃት ገብቶ ነበር። በዚህም ምክንያት ሰው እንዲወያይ፣ በተለይ ከአምስቱ ቀበሌዎች ሰዎች እንዳይፈናቀሉ ተደርጓል። እስካሁንም ራሳቸውን በራሳቸው እያስተዳደሩ ናቸው። ከተማ ቀመስ እየሆነች ካለችው ሕጉ ቀበሌ ወደ ሁለት አባወራዎች ለቀው ሄዱ። ሆኖም ግን እንዲመለሱ በአገር ሽማግሌዎችና በሃይማኖት አባቶች ጥርት ተደርጎ ነበር። ብዙዎቹ አልተመለሱም። ንብረታቸውን ግን ያቃጠለም አንዳች ጉዳት ያደረሰበትም የለም። ቤታቸውም እንዳለ ነው ያለው። ከዚያ በኋላም በአካባቢያችን ያሉ ሰዎች መጥተው ሰብላቸውን እንዲሰበስቡ ወደ ቤታቸው እንዲመለሱ ብዙ ጥረት ነው የተደረገው። አሁንም ንብረታቸው እንዳለ ነው ያለው። በመካከላችን ብዙ ዐይነት ሰው ነው ያለው። ብዙ ብሔረሰቦች ናቸው። ማንም አልደረሰባቸውም። ሰዎቹ አሁንም የሚመለሱ ከሆነ አካባቢው ሰላም ነው፣ ንብረታቸው እንዳለ ነው ያለው። ንብረት ተቃጠለ፣ የተለያየ ነገር አደረጉ የሚባለው ግን እውነት አይደለም። ይህንን ደግሞ መጥቶ ማጣራት የሚፈልግ ማንም መጥቶ ማጣራት ይችላል። ስማቸው እንዲጠቀስ ያልፈለጉና በአሁኑ ሰዓት ከሌሎች አንድ መቶ ሀያ ተፈናቃይ አባወራዎች ጋር በራያ እንደሚገኙ የገለጹት አንድ ነዋሪ ከስምንት ወራት በፊት ለመፈናቀላቸው ምክንያት ነው ያሉትን ይናገራሉ። እኛ እንዴት እየተደበደቡ ትግሬ ውጣ፣ አማራ ውጣ፣ ከዛሬ ጀምሮ አማራና ትግሬ በመኖራችሁ ውጡልን እያሉ ሌላ ተጀምረ ያው በቢዞ ጠላለ በሙሉ ምንሻውም ሊሰራ አልቻለም። አጠቃላይ ያው ሁሉም ጭፋራ ተጀመረ። ከዛ ጭፋራ እስከ ጥቅምት አራት ቀን ነው አምስት ቀን ድረስ ያው ቀጠለ። ሌትና ቀን በድንጋይ ወረወረ ቤታችን ላይ ያው ውሀም በከለከለና ያው ወጣቶች ተጠይቶ ውሀውን ካልከሉ ማለት ነው ይው ረሀነ ውሀ የምንቀዳበት ስናጣ፣ ወፍጮም ያው አካባቢያችን የራሳችን ልጆችም ወፍጮ ነበራቸው። እነሱ ወፍጫቸውም ያው እንዳይሰጥ ተደረገ። ሌሊትም እየዘፈኑ ነው ማግኝቶ ከቤታችን እየመጡ በጀራ ይስላሉ። ከቤታችን እየመጡ ያው አንካሴ ቴ ይስላሉ። ከዛ ሌሊት ድንጋርትን ይላል። እኛስ ወጣትም ብዛቱን ስናይ ምንም የምንዋጣው ስላልሆነ የመንግስት ባለስልጣንም ስላሉበት እጃቸው ስላሉ እኛ ምንም አድርጋ ሲያለም ከዛ በኋላ ልጆቻችን ቅድም ልጆቻችን አወጣ። ልጆቻችን ካወጡ በኋላ ደግሞ እኛ ተከትለን ወጣን ማለት ነው። መቼ ነው ወደ አካባቢው ሄዱት? ከየትስ አካባቢ ሄዱት? ጫኔ በሰባት ሰባት የአስራ ሶስት አመት ግ ጫኔ ነ ከዛ ያደጉት ከዛ ያገባሁት እኔ እዛ አግብቼ ወልጃለሁ። ወልጄ ልጆቼ ደግሞ በዛ በኦሮምኛ ቋንቋ ተምረው ጨርሰዋል። ልጆቼ አሁን ብታቸው ማውቁሱ ኦሮምኛ ቋንቋ ነው። ምንም አማርኛና ኦሮምኛ ነው። ሌላ ነገር የምናገሩ ቋንቋ ያላቸውም አካባቢ ህብረተሰብ ጋር አደጉ። እዛ ስለተወለዱ ሀገራቸው ነው የተወለዱበት ሀገር ስለሆነ ማለት ነው ግን በእኛ ይፈረሰገስ ግን ከማንም ደርሶ ማቅም ጉዳት ደርሶብናል። እኔ ከወጣ በኋላ ሴቶች ብዙች በሚዲያ ላይ የማይገለጽ ነገር ብዙ ነገር ተደርገዋል። ንብረት ተዘርፏል። እርሶ በግል በእርሶና በቤተሰቦ ላይ በንብረቶት ላይ በቤተሰቦት ላይ የደረሰ ነገር አለ ወይ በንብረት ላይ ንብረት እንዳለ ነው የቀረው ንብረት ቡና በተመለከተ ተዘርፏል። የተበራ አዝማራ በሙሉ ተዘርፏል። የነበረ የቤተሰብ ተዘርፏል። የአሁኑ ነገር ቤቶች ቤቶች እንዳሉ ናቸው። አሁን እንዳሉ ናቸው ነው ሙልሱ። ግን አሁን ማን ለገባበት ማናውቃል። ተገብሶበታል ነው ሙልሱ የከተማዋ ህዝቡ ከተሌ ቀበሌ የነበረ በሙሉ ቤቶች አሁን እንዳለ ተገብተዋል ነው ምልቱ። የአንዳንድ ሰዎች ደግሞ ንብረታቸው እንዳለ በሙሉ በሮ ቀነት አቅሏል ነው ምልቱ። እና እኔ በግል የደረሰ አጠቃላይ እንደ ህዝቡ ነው የደረሰን እንጂ ከሌለ ይሰላጣው ከሌ ተወው አይደለም። ማንም ከማንም ኦሮሞ የተባለ ከእኛ ጋር እንዳይንቀሳቀስ ከእኛ ጋር እንዳይል፣ ሌሊት ቤቱ ይደበደባል። አንድ ሰው ሌላ ጠርሶ እንደ ጠዋት እንደታዘር ካለ እኮ ይደበደባል። ኦሮሞ ቤት እየተደበደበ ነው ማድረው። እኛ ብቻ አይደለም እኮ የአካባቢው ሰላም ወዳጅ ህዝብ እኮ እዛ ስንት ፍዳይ ነው ከእኛ ጋር የከፈሉ። በቄሌ ወለጋ ዞን ሰዲ ጫንቃ ወረዳ ኢጉ ኮፈሌ በግል ህክምና ስራ ተሰማርተው እንደሚገኙ የገለጹት ሐኪም ጠሀ አሊኮ እርሳቸው ከሚኖሩበት ቀበሌ ውስጥ በግዳጅ የተፈናቀለ እንደሌለ ይናገራሉ። እኔ እንደ በኩሌ ማለት ነው እዛ ህጉ ኮፈሌ ውስጥ ያሉት ብሄር ብሄረሰቦች የተወሰነ ብሄር ብሄረሰቦች አሉ። ግን ከዛ ታች ያሉ ሰዎች ሰፈራ ጣቢያ ላይ ወደ ሰባት ቀበሌ ይሆናሉ ማለት ነው። ግን ከእጉ ኮፈሌ ቀበሌ ውስጥ ብቻ ነው አንዳንድ ሰዎች በራሱ ተነሶ የሄዱት። እዛን ጊዜ ደግሞ በሶማሌ ክልል ሲሉ ባቦሮ ባ በደሌ ማለት ነው አንዳንድ ችግሮቹ ነበሩ የሚባልን ሰምቶ ነበር። እነዚህ ሰዎች ማለት ነው እዛም በኋላ ለምንድን ነው የምትዳችሁት ብሌን አንዳንድ ነገሮች ጠይቄን ነበር። እዛ ከሶማሌ ክልል ችግር ከተነሳ ጀምሮ እነሱም በጸባውን በምኑም በምኑም ከኦሮሞ ተለይቶ አንዳንድ እንትን እያሳዩ ነበር። ለምንድን ነው ይሄ ነገር ብሌን በሀገር ሽማግሌም ጠይቄን ነበር፣ ቄሮቹም ጠይቄን ነበር። እዛ በደሌ የምትባል ቦታ ላይ ና እኔ በራሴ ራሱ ለምንድን ነው የምትዳችሁት ብዬ ጠይቅ ያለው ይሄን ፈራን በቃ አሉ። ዝም ብሎ ፈራኔ አሉ እንጂ ሌሎቹ አሁን እዚህ ያሉት ንግድ ላይ፣ እርሻ ላይ ያሉ አሉ አሁን ሁሉ በቃ ለአንዳንድ ሰዎች በውክልና ሰጥተው አገር ቤት ደርሰን እንመለሳለን አሉ ቤቱን የወሰዱ ሰዎችንም ደግሞ እርሻውን ሂዶ እናርሳለን ያሉት ደግሞ ይዜ ለምንድን ነው ይሄንን የሚታረጋችሁ ብሌን ስንጠይቅ ማንም ቤት ማፈናከል ወላሂ እኔ ሙስሊም ነኝ እንኳን ቤት ማፈናቀል አንድ ቤት ላይ በድንጋይ የተሰበረ እንትን ቤት ካለ ወላሂ በፈላጊ ባት እንትን ማንም ሰው ማያት ይችላል ወላሂ እኔ ለእንትና አይደለም እኔ መንግስት ሰራተኛም አይደለም። የራሴን ስራ ሰርቼ ነው የምኖረው እንጂ የተባለው ያለው አገር ሽማግሌና ቄሮቹ አንድ ላይ ተቀምጦ ከወረዳ ሰዎቹን ሰዎችን ጠርተን እነዚህ ሰዎች ዝናብ ዘንበዋል። ለምን መቶ እርሻውን አያርሱም? ለምን ወደዚህ አይመለሱሚ? መጀመሪያ እነሱ ሲሄዱ አገር ለማየት ነው ብለን ነበር። ግን እነሱ እየመጡ አይደለውሚ። የሚታርሳችሁ ሰዎች ደግሞ ለምንድን ነው የሚታርሳችሁ? ብለን እነሱንም ከልክለን፣ መሬቱ እነሱ የማይመጡ ከሆነ መንግስት ይጠይቅ እንጂ መሬቱም ሰው እንዳይደርስ ብሎ ህዝቡ በራሱ ወጥቶ ሽማግሌውን መርጦ ቄሮቹን መርቶ እያጸበቀ ነው ባነጋገር ናቸው። ሰዎች መካከል ያለው ልዩነት ለመፈላቀላቸው ምክንያት የሆነው ጉዳይ ነው። የተፈናቀሉት ሰዎች ተገደን ነው ይላሉ። ነዋሪዎቹና የወረዳው አስተዳደር ደግሞ ፈርተው ነው ይላሉ። ሌላው አከራካሪ ጉዳይ ያነጋገርናቸው ናቸው ተፈናቃዮች፣ አንዳንዶቹ ንብረታችን ተቃጥሏል፣ አንዳንዶቹ ደግሞ ንብረታችንንም ሰብላችንንም ሜዳ ላይ ጥለን ፈርተን የሸሸ ነው ይላሉ። አንድ ስሙን መግለጽ ያልፈለገ ነዋሪ ሲወጡ ለንብረታቸው ወኪል አድርገው ነው እኔ ራሴ ወኪል የሆንኩላቸው ግለሰብ አለ ሲል ስም ጠርቶ ይናገራል። እኚህ ግለሰብ ያነጋገርናቸው ሰው በመሆናቸው ስለ ውክልናው ጠይቄያቸው ነበር። የት ቁሜ ነው ወክል የማረገው? በግርግር መሀልና በጦርነት መሀል ወኪል ተብሎ መወከል ነገር አለ። እንደዚህ ወኪል የሚባል ነገር የለም። እኔ ቀርቶ ማንም ሰው ወኪል ብሎት ያለው ነገር ይሄ ግን፣ አሁን አንዳንድ ያቀረን እያሉ እነሱ የምሰሩት ማላ አለ። አሁን አንዳንድ ሰዎች ሲነጉርነ የክሌን ቤት እየተወክያለሁ ገብቼበታለ ሀ እየተባለ ይህት እንላሉ። ቀበሌቹም ራሱ ደውለን ባለፈው አስተዳደሩን ጠይቀን፣ አቀበሌውን አስተዳደር ማለት ነው፣ የወረዳው ሳይሆን ስን ስንል እኛ ከአቅማችን ሆነ በላይ የሆነ ጠይቀናቸዋል። ግን እኛ በራሳ ማን ግባ ያለ ህከለቤ ስንላቸው ማንም ግባ አላለኝም ገብቻለሁ ነው ሙሉ ነው። እና እኛ ደግሞ የምናደርገው ነገር የለም ከላይ ከወረዳውና ከላይ ስለሆነ ችግሩ ከዛ መፍት ካመጣ እኛ የምናደርገው ነገር የለም ነው አለ። ስምንት ወር ውስጥ እንግዲህ ተመለከች በዚህ ሀገር ላይ ስምንት ወር ውስጥ ይሄን ያህል ህዝብ ተፈናቅሎ ይሄን ያህል ንብረት ጠፍቶ እያለ የመንግስት አካልም ጠይቀን አልቻለም። የአካባቢያው ዝሆኑ ያውቃል፣ ይሄ ድምድሎ አስተዳዳሪው ያውቃል እንደተፈናቀለ መንገዱም ገዛው ስለሆነ መንገድ ዳር ስለሆኑ ደግሞ ቤቶች የተወሰኑ አንድ አራት ቤቶች የሰራናቸው ልጆች ሰራናቸዋለ ዘመናዊ ቤቶች ስለሆኑ ያውቋቸዋል እነሱ እና እኛ ዞሮ ዞሮ የህዝፍ ቁመን የምንወክላቸው ሞ ህግ ያልወከለው ወኪል ደግሞ ወኪል ባል ነገር የለም ና ያን ጊዜ እኛን እያሳደዱ የነበሩ ልሉ ይችላሉ አንዳንድ የመንግስት ባለስልጣንም እጃቸው ስላለ ራሳቸውን ለማዳን ሊሉ ይችላሉ። ፈርተው የምለው ያስፈራራ ነው። ማን ነው ያውጧቸውን? ነው ያስፈራሩን ሰዎች ሰው ሰላሳ ሶስት አመት ያረባውን ንብረቱን ጥሎ ስወጣ ያስፈራራው ቡድን በምንድን ተነሶ ከምን ተነስቶ ነው ይህ ቄሮ ሽንባል ነገር። አሁንም ቄሮ በቄሮ ስም ይነግዳሉ፣ በኦሮሞ ስም ኦሮሞ ስም ይነግዳሉ። ግን እኛን የዘረፉን ዱርዮች ናቸው። በቃ ዱርዮች ናቸው። ከማን ጋር ሆኖ ብትይ ከመንግስት ባለስልጣን አንዳንድ የራሳቸውን ወዳዶች ከነዛ ጋር ተቀናኝተው ያደረጉት ስራ ነው። በአሁኑ ሰዓትም ከተለያዩ ቦታዎች ተፈናቅለው በአማራ ክልል ውስጥ እንደሚገኙ የሚናገሩ ያነጋገርናቸው ሰዎች የሚሉት ስለ ችግራቸው ከሁለቱም ክልል ሆነ ከፌዴራል መንግስት ምላሽ የሚሰጣቸውና የሚሰማቸው አካል ማጣታቸውን ነው። በአሁኑ ሰዓትም መጠጊያ አልባ ሆነው በችግር ላይ እንደሚገኙ ይናገራሉ። በጉዳዩ ላይ የኦሮሚያ ክልል ቃል አቀባይ ዶክተር ነገሪ ሌንጮ፣ የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ አህመድ ሸዴ የእጅ ስልካቸው ላይ ደውዬ ነበር። ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። ከዚሁ ጋር በተያዘ ከመፈናቀሉ ጋር በተያዘ ማለት ነው። በኢትዮጵያ የመፈናቀል ችግርን ለመፍታት ሕገ መንግስቱን ተግባራዊ ማድረግና የሕግ የበላይነትን ማስከበር ነው የሚል አቋም ያላቸውን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረረ ጉዲናና በባህር ዳር ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ጌትነት አለማውን አነጋግራ ጽዮን ግርማ ተከታዩን ይዛለች። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና ማንም ኢትዮጵያዊ የትም ቦታ የመንቀሳቀስ ኑሮውን መስርቶ የመኖር መብቶች እንዳሉት ፓርቲያቸው በግልጽ አስቀምጦ እንደሚንቀሳቀስ ገልጸው እንዲህ ያሉ መፈናቀሎች ከገዢው ፓርቲ የሚመነጭ ነው ሲሉ ኢህአዴግን ይወቅሳሉ። ራሳችን ፕሮግራምም በግልጽ ቋንቋም የሚያስቀምጥ ነው። ማንም ኢትዮጵያዊ የትም ቦታ የመንቀሳቀስ ኑሮውን መስርቶ የመኖር መብቶች እንዳሉት በደ የተቀመጠ ነው። እዚህ ገዢ ፓርቲ የሚባሉ አራቱ ድርጅቶች አንዳንድ ጊዜ ሲፋቀሩ፣ አንዳንድ ጊዜ ደግሞ ሲጣሉ፣ አንዳንድ ጊዜ ህዝቡ በመሀል ሲጎዳ እናያለን። ከድርጅታችን ፖሊሲ ውጭ ነው። እነሱን ብቻ ሳይሆን እኮ ወደ ሚሊዮን የሚጠጋ ከኦሮሞ ሶማሊያና ኦሮሚያ ክልል አካባቢ በሚባለው እኮ ተፈናቅሏል። አዛዥ የሌለው በህገ መንግስት ውስጥ የሌለ በሌለ አንቀጽ የተደራጀ ሀይል በፈለገ ጊዜ ህዝብ ያፈናቅላል። ከሁሉም በላይ እኮ እንዳሁን የመፈናቀል ሰለባ እየሆነ ያለ ኦሮሞ ነው። ኦሮሞ ደግሞ መልሶ ሌሎችም የሚያፈናቅልበት ምንም ምክንያት የለም። እንደሚታወቁት እንግዲህ ሱማሌና ኦሮሞ አካባቢ፣ እዚህ በተለይ ቦረና አካባቢ፣ ሀራር አካባቢ፣ እዚህ ባቲ ለምሳሌ አፋርና ኦሮሞ ድንበር፣ ብዙ ቦታዎች ኦሮሞም ችግር ውስጥ እየገባ ነው እና አጠቃላይ መንግስቱ የስርዓት ህዝቦች መብቶቻቸው ተጠብቆ የሚኖሩበት ቦታ በስርዓት እንዲኖሩ ለማድረግ የህግ በላይነትን በላይነትን ለማስከበር ባለመቻሉ የሚደረጉ ምናልባትም የአካባቢ ካድሬዎች እንግዲህ በተለያየ የግላቸው ጥቅሞች ህዝቡን የሚገፉበት ሁኔታ አልፎ አልፎ እናያለን። ዞሮ ዞሮ ግን ህዝቢን ማፈናቀል ትክክል አይደለም። ይሄ ግልጽ አቋም አለን ማለት። ለመፈናቀል ምክንያት ሊሆኑ ይችላሉ ያሏቸውን ሁለት ጉዳዮች ያነሳሉ። የማህበረሰብ ግጭት ችግር ሲሆን በቀላሉ የሚፈታ ይሆናል ይላሉ። ማህበረሰቦች ሲጋጩ በፍጥረት በአካባቢው ባህል ለማስታረቅና እንዲግባቡ ማድረግ መጣር አስፈላጊ ነው። እኛ ለምሳሌ አሁን ሁለት ቢሮዎች ስንከፍት ሰበታ የሚባለው አካባቢ፣ ሆሎታ የሚባለው አካባቢ ሁለት ቢሮዎች ከፍተን ነበር። አንዱ መልእክታችን በግልጽ ቋንቋ ለወጣቱ ያስተላለፍ ነው። ኦሮሞ ለሌሎች ቤተሰቦች ሌሎች ኦሮሚያ ኦሮሞ ያልሆኑ ዜጎች ስጋት መሆን የለበትም ብለ አስረግተን ስናስተምራቸው ነበር። ሁለቱም ቦታ ሆሎታም ሰበታም ላይ ትናንት አሁን ለምሳሌ በከፈነው ቢሮ ቢሮዎች ስብሰባ አድርገን ማለት ነው። እኛ በእኛ በኩል እንግዲህ አሁን የምት አሁን ደምቢዶሎ አካባቢ እንደሚታወቁት ነቀምት ሳን ሁሉ እንዳንገባ ተደርጎ የተመለስንበት ነው እንጂ እኛ በምንንቀሳቀስባቸው ቦታዎች ህዝባዊ ስብሰባዎች በምናካሄድባቸው ቦታዎች የምናስተምረው ህዝብ ለህዝብ እንዳይጋጭ አጥብቄን ስንናገር ነበር። አሁንም ያንን እንቀጥላለን። የመንግስት አካላትም ካድሬዎችም እጃቸውን በሚያስገቡባቸው ቦታዎች እናወግዛለን። አትጴ እናወግዛለን። ህዝብ ለህዝብ ግን የሚጋጭባቸው ሁኔታዎች ሲፈጠር የሚሻለው ሁለቱን ህዝቦች የማግባባት የማስታረቅ፣ የተለያዩ የህዝቦቻችንን ባህል ተጠቅሞ ማስታረቁ፣ ማግባባቱ አብሮ እንዲኖሩ ማስቻለው ነው የሚሻለው። ከአስተዳደር እና ከስርዓት ችግር የሚመጣው ግን መፍትሄ የሚኖረው እዛው ነው ይላሉ። አስቸኳይና ፈጣን እርምጃ ካልወሰዱ ነገሮች ሊቀጥሉ ይችላሉ፣ ሊባባሱ ይችላሉ። አሁን እንዲሁም በተለይ በዚህ ክረምት ብዙ ቦታዎች የተፈናቀሉ ሰዎች አንዳንዶቹ ቀው ለምሳሌ ባህር ዳር ቤተ ክርስቲያን እንዳሉ ኮሎሚያ የተፈናቀሉ ለምሳሌ ዝናብ እና አሁን ያለው ዝናብ መከላከያ ሁሉ እየቸገራቸው አንዳንድ ቦታዎች ችግር ውስጥ እንደሆኑ በተለይ ማዕከላዊ መንግስት ምን እያደረገላቸው እንደሆነ ግራ ገብቶናል ማለት ነው። እና ችግሮቹ በጣም ሰፊ ናቸው። እንግዲህ አዲሱ አመራር የሚባለውም ለነዚህ ለነዚህ የህዝብ ብሶት አስቸኳይና አፋጣኝ እርምጃ የመውሰዱ ሁኔታ በጣም ወሳኝ ነው። ለውጥ ከህዝብ ጋር እንጂ ህዝብ እያለቀሰ፣ ህዝብ እየደማ፣ ህዝብ እየሞተ መሆን የለበትም። ይህን እንግዲህ መልእክታችን የሚሰሙ የአካባቢ መንግስታት የሚሆኑ ማዕከላዊ መንግስት በተለይ በዚህ አቅጣጫ አስቸኳይና አፋጣኝ እርምጃ መውሰዱ በጣም ወሳኝ ይመስለኛል። ያንን እንመክራለን። በባህር ዳር ዩኒቨርሲቲ በማኔጅመንት ትምህርት ክፍል መምህር የቢዝነስና ኢኮኖሚክስ ኮሌጅ ዲን የሆኑት ረዳት ፕሮፌሰር ጌትነት አልማው ከዚህ ቀደም ከቤንሻንጉል ጉሙዝ በለው ጃንፎይ ወረዳ የተፈናቀሉ የአማራ ተወላጆችን ጉዳይ ለማጣራት ከተቋቋሙት ሀያ ሶስት የኮሚቴ አባላት መካከል አንዱ ሲሆኑ ይህ ኮሚቴ ማፈናቀል ተፈጽሞበታል በተባለው ቦታ ሄዶ ደረሰ የተባለውን ጉዳት አጣርቶ መምጣቱን ተናግረዋል። እንግዲህ እኛ በቦታው ተገኘንና ጥቅምት አስራ ስድስት እና አስራ ሰባት አጠቃላይ አንድ መቶ ሀምሳ ዘጠኝ ቤቶች እንደተቃጠሉ የደረሰ ጉዳት በሰው ህይወት ላይ እንግዲህ የመጀመሪያ ጸቡ የተፈጠረው አንድ የጉምዝ ተወላጅ እና የአማራ ተወላጅ መካከል ጸብ ነው የተፈጠረው። እኛ በደረስንበት ያጣራ ነው በዛ ጸብ ላይ በተፈጠረው ጸብ ላይ እንግዲህ የአማራው ተወላጅ የጉምዙን ተወላጅ ይገድለዋል። ያው ይሞታል። እንግዲህ ከመሞት በፊት ወደ ሆስፒታል ነው የሄደው ወደ ነቀምት ሆስፒታል። እዛ ሂዶ ተረስቶ ህይወቱ ሊተርፍ አልቻለም። ከሞተ በኋላ ወደ መልሰው ወደ ቦታው ነው ይዘውት የመጡት። ወደ ቦታው ይዘውት ሲመጡ እንግዲህ እዛ ያሉት የፖለቲካ አስተዳዳሪዎች አስክሬኑን በቀጥታ ወደ ትምህርት ቤት ይዘውት እንደገቡ ከዛ ያለው እንግዲህ አፕራይዚንግ ይሄ መነሳሳቱ ተፈጥሮ ወደ ግጭት አምርቶ በአጠቃላይ እዛ በነበርንበት እኛ የነበረን አስራ ሶስት ሰዎች እንደሞቱ ነበር መረጃ የተሰጣል። ግን እዛ ላይ በነበረ ዘጠኝ ሰዎች እንደሞቱ የንብረት ጉዳት አይተናል። የሞቱ ሰዎች ላይ የተቀበሩበት መቃብር ቦታ ሂደን አባቶች ጸሎት አድርገዋል። የወደን አጠቃላይ መቶ ሀምሳ ዘጠኝ ቤት በወቅቱ እንደተቃጠለ በኋላ ላይ ደግሞ ሚያዚያ ላይ ሌሎች ተጨማሪ አስር ቤቶች እንደተካተሉ መቶ ስልሳ ዘጠኝ ቤቶች የወደሙ የንብረት ጉዳት እንዳለ፣ ዝርፊያ እንደተፈጸመ የቁም እንስሳቶችም እንደተፈጸሙ ከዛም ባለፈ ከንብረት ዝርፊያን ባለፈ በመደናገጥ በቅናሽ ዋጋ ሽጠው እንደወጡ ነው። እንግዲህ እዛኛ በነበረን ከቀበሌው ህዝብ ጋራ በነበረን ውይይት የተረዳ ነው። እዛ በነበረን ውይይት ከቀበሌው ነዋሪዎች ጋራ የወረዳው ተወካይ ባሉበት፣ ከዛ የዞኑን ተወካይ ባሉበት ውይይት አደረግን። ቀጥታ ወደ ክልሉ ርዕሰ መስተዳደር ቢሮ ነው ይሄድ ነው። እዛም አመራን። ርዕሰ መስተዳደሩን አገኘናቸው። የተፈጸመው ስህተት በጣም አስቸጋሪ እንደነበር ነገር ግን ጥቅምት ላይ በሀገሪቱ ውስጥ አመት ስለነበረ ሊደርሱላቸው እንዳልቻሉ ከተነጋገርን በኋላ እንግዲህ ሌሎች ዝርዝር ጉዳዮችን አውርተናል። ምናልባት የተሰባጠለ የጸጥታ ኃይል እንዲዋቀር፣ ለወደመባቸው ካሳ እንዲከፈል፣ መልሰው እንዲቋቋሙ ተነጋግረን በዛ ሂደት የተወሰኑ ወደ ቁጥራቸው ወደ ሀምሳ የሚሆኑ የተፈናቃዮች አሁን ተመልሰው መስፈር ላይ ነው ያሉ ረዳት ፕሮፌሰር ጌትነት አያይዘው በማህበረሰቡ መካከል የእርስ በርስ ግጭት እንዳይከሰት እና ግጭትም ሲከሰት ተባብሶ ወደ መፈናቀልና ወደ ሌላ የከፋ ጉዳይ እንዳይሄድ የህግ የበላይነት ያለበት ሀገር መገንባት መፍትሄ ነው ይላሉ። እንግዲህ መፍትሄው የሚሆነው ህገ መንግስቱን ተግባራዊ ማድረግ ነው ሲሆን ሌላ ምንም መፍትሄ የለውም። አንደኛ ነገር የፖለቲካ መፍትሄ ነው ሌላ ነገር የለውም። ህገ መንግስቱን ማክበር፣ ዜጎች እኩል መሆናቸውን መውሰድ፣ ዜጎች ተዘዋውረው ሀብት እንደሚያፈሩ የሚደነግበውን ህጉን አክብሮ የፖለቲካ ቁርጠኝነት ወስዶ እንግዲህ ከፍተኛ አመራሩ አዲሱን ጠቅላይ ሚኒስትር ቀጥታ ትእዛዝ መስጠት ነው ያለባቸው። እንግዲህ ከዛ በመለስ ያለው ደግሞ ያጠፉ ሰዎች በህግ የሚጠየቁበትን አግባብ መዘርጋት ነው። በኢትዮጵያ በቅርብ ጊዜ በተቀሰቀሱ ግጭቶች ከሶማሌ ክልል አንድ ሚሊዮን የኦሮሞ ተወላጆች መፈናቀላቸውን፣ ከአማራ ክልል የትግራይ ተወላጆች መፈናቀላቸውን፣ ከቤንሻንጉል ጉምዝ እና ከኦሮሚያ ክልል ደግሞ የአማራ ተወላጆች መፈናቀላቸውን ተፈናቃዮቹን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን ሁልጊዜ እንቀበላለን። ፌስቡክ አት ቪኦኤ አምሃሪክ፣ እንዲሁም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶችሁን አድርሱን። ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማና እኔ ደግሞ ሄኖክ ሰማግዜር ነኝ። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል እያበሮ ነው። ከታላቁ አልሳቶስ አልፍሬዶ አልሳቶስ መልካም ምሽት see on Radu Niisak , Lääne-Ameerika Raadio .